ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ የቅዳሜ ነሐሴ 23 207 ዓ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። ሰላም ጤና ስጥልን፣ እንደምናመሻችሁ ክብራትና ክብረን አድማጮች አስተናጋጃችሁ አሉ አከበደ ነኝ። የገዢው ፓርቲ ኢህአዴግ አስረኛ ድርጅታዊ ጉባኤ በመቀሌ ከተማ እየተካሄደ ነው። ተቃዋሚዎች ጉባኤው ለአገሪቷን ገብጋቢ ችግሮች ምላሽ የሚሰጥ አይደለም ይላሉ። መልካም አስተዳደር ችግር፣ የሙስና ችግር፣ የአፈጻጸም የቢሮክራሲ ችግር የሚሉት ከአስር ዓመት በፊት ተነስተው ነበር። እነዚህ ችግሮች አሁንም እየተደገሙ ናቸው። በየጊዜው የሚደጋገሙ ከሆነ መፍትሄው መቼ ነው? ይፈታልስ ይሄ ነገር ወይ የመድረክ የሥራ አስፈጻሚ አባል አቶ ገብሩ አስራት ናቸው። ቃለ ቃለምልልሱ ከዜና በኋላ ነው የሚቀርበው። ለኋለኛው የቅዳሜ ምሽት ስርጭታችን አጋማሽ ደግሞ በምርጥ ምርጥ የእንግሊዝኛ ዜማዎች የምትዝናኑበት የሙዚቃ ቃናት ተሰናድቷል። አራት ሰዓት ሊሆን ሲል ዋና ዋና ርዕሶችን በድጋሚ እናቀርብና እንሰናበታለን። ንጉሡ ታምሬ ፕሮግራሙን ይመራልናል። መልካም ምሽት። አሁን የዓለም ዜናዎች ጤና ይስጥልን እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የደቡብ ሱዳን ተፋላሚ ወገኖች አዲሱን የሰላም ስምምነት ሙሉ በሙሉ ተግባራዊ የማያደርጉ ከሆነ ማዕቀቦች ልጥል ዝግጁ ነኝ ሲል አስታውቋል። ከጸጥታው ምክር ቤት ፕሬዝደንታዊ ጽህፈት ቤት የወጣው መግለጫ ሁለቱ ወገኖች ተኩስ አቁሙን በአስቸኳይ እንዲያከብሩ ይጠይቃል። የሀገሪቱ ፕሬዝደንት ሳልቫ ኪር ተኩስ አቁሙ ሙሉ በሙሉ ተግባራዊ ከሚሆንበት ከዛሬ ውለት አስቀድመው ሐሙስ ጦር ሰራዊታቸውን ወታደራዊ ኦፐሬሽኖችን በሙሉ እንዲያቆም አዘዋል። ኪር የሰላም ስምምነቱን ባለፈው ረቡዕ ጁባ ላይ ፈርመዋል። ተቀናቃኛቸው ሪያክ ማቻርም ከዚያ ከአንድ ሳምንት ቀደም ብለው በአዲስ አበባ እንደፈረሙት አይዘነጋም። ኪር በሰላም ስምምነቱ ቅሬታዎች እንዳሏቸው የዘረዘሩ ሲሆን ያ ተኩስ አቁም እንዳይጸና ሊያስተጓጉል ይችል ይሆናል የሚል ስጋት አስነስቷል። የተባበሩት መንግስታት ያወጣው መግለጫ ከማናቸውም ወገን በኩል የሚመነጭ ለሰላም ውሉ ሙሉ ቁርጠኝነት ያለመኖር አዝማሚያ እንደሚያሳስበው ገልጾ ስምምነቱ ሙሉ በሙሉ ተግባራዊ መሆኑን ለማረጋገጥ ተገቢ እርምጃ ለመውሰድ ዝግጁ ነን ብሏል። የግብጽ ፍርድ ቤት ሶስቱን የአልጀዚራ ጋዜጠኞች የታገደውን ሙስሊም ወንድማማች ፓርቲን ደግፋችኋል ብሎ የሶስት ዓመት እስራት ብይን እንዳስተላለፈባቸው ታወቀ። ካይሮ ላይ ያስቻለው ፍርድ ቤት ዛሬ ነው ብይኑን ይፋ ያደረገው። የአልጀዚራ ተጠባባቂ ስራ አስኪያጅ ሞስታፋ ስዋግ የዛሬው ብይን ምንም አይነት ምክንያታዊ ወይም ትክክለኛ አስተሳሰብ እንደሌለ የሚያሳይ ነው ብለዋል። የአምነስቲ ኢንተርናሽናል የግብጽ ተመራማሪ ኒክለስ ፒያ ካርድ በበኩላቸው የዛሬው ብይን የሚያሳየው ግብጽ ውስጥ የመናገር ነጻነት ሙሉ በሙሉ መታፈኑን ነው ብለዋል። ዳኛው ፍርዱን ይፋ ባደረጉበት ጊዜ ሲናገሩ፣ ጋዜጠኞቹ በግብጽ የጸጥታ ባለስልጣናት ያልተፈቀደ መሳሪያ ይዘው ተገኝተዋል፣ ያለፈቃድ ሆቴላቸውን የሀሰት ዜና ማሰራጫ ጣቢያ አድርገውታል ብለዋል። ካናዳዊው ሙሐመድ ፋሚ ግብፃዊው ባህር ሙሐመድ ና አውስትሬሊያዊው ፒተር ግረስት ከተያዙበት እንደ ኤሮፓውያን አቆጣጠር ታህሳስ 2013 ጀምሮ የፍርድ ሂደታቸው በተደጋጋሚ በቀጠሮ ሲዘገይ መቆየቱ ይታወቃል። ግረስት ባለፈው የካቲት ተለቆ ወደ ሀገሩ ሄዷል። የዛሬውን ብይን ፍትህ አልባ ብሎታል። ሶሪያ ውስጥ በሚንቀሳቀሰው እስላማዊ መንግስት ነኝ በሚለው ቡድን ላይ በዩናይትድ ስቴትስ መሪነት በተከፈተው የጥቃት ዘመቻ የቱርክ ተዋጊ ጀቶች ለመጀመሪያ ጊዜ የአየር ጥቃት ማካሄዳቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። የቱርክ አየር ኃይል አውሮፕላኖች ከትናንት አርብ ማታ አንስተው ለአገራችን አደጋ የደቀኑ ያሏቸውን ሶሪያ ድንበር ውስጥ መደዳውን የሚገኙ ኢላማዎች ደብድበዋል። ቱርክ ለወራት ስታጓትት ቆይታ በእስላማዊ መንግስት ጽንፈኞች ላይ በተከፈተው ውጊያ የበለጠ ጥቃት የጥቃት ተሳትፎ ለማድረግ የተስማማችው ባለፈው ወር መሆኑ ይታወሳል። በመጨረሻም የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ሱዘን ራይስ ቀደም ብሎ ባልታቀደ ጉብኝት ፓኪስታን ኢስላማባድ ገብተዋል። የተጓዙት ከፓኪስታን የ መንግስታት እና የጦር ሰራዊት ከፍተኛ ባለስልጣናት ጋር ለመነጋገር መሆኑ ታውቋል። ስማቸው እንዳይገለጽ የጠየቁ የፓኪስታን ባለስልጣናት እንዳሉት ራይስ ነገ እሁድ ከጠቅላይ ሚኒስትሩ ናዋዝ ሻሪፍ ጋር ይወያያሉ። ሁለቱ የሚያደርጉት ውይይት በህንድና በፓኪስታን መካከል በቅርቡ እየተጋጋመ የመጣውን ውጥረትም እንደሚያነሱ ይጠበቃል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የሰዓቱን የዓለም ዜናዎች ያደመጥን። በ1922ና 25 ሜትር ባንዶች አጭር ሞገድ የሚተላለፈው ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን ቆዩ። አሁን ከመድረክ ስራ አስፈጻሚ አባል አቶ ገብሩ አስራት ከአዲስ አበባው ዘጋቢያችን እስክንድር ፍሬው ጋር ወዳካሄዱት ቃለ ምልልስ እንለፍ። የኢትዮጵያ ገዢ ፓርቲ ኢህአዴግ አስረኛ ድርጅታዊ ጉባኤ በትናንትናው እለት በመቀሌ ከተማ ተከፍቷል። ጉባኤው የኢህአዴግ የመጨረሻው ከፍተኛ የአመራር አካል ነው ብለዋል በመክፈቻው ላይ የተናገሩት የግንባሩ ሊቀመንበርና የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ። የተቃዋሚ ፓርቲ መሪዎች እንደሚያምኑት ግን ይህ ጉባኤ የስልጣኑን ያህል ለሀገሪቱ አንገብጋቢ ችግሮች ምላሽ የሚሰጥ አይደለም ቀደም ሲል የኢህአዴግና የህወት ከፍተኛ አመራር አባል የነበሩት አሁን ደግሞ የተቃዋሚው መድረክ የስራ አስፈጻሚ ኮሚቴ አባል የሆኑት አቶ ገብሩ አስራት ይሄንን ሀሳብ አንጸባርቀዋል አቶ ገብሩ ለዚህ መነሻ ያደረጉት ዋናው የኢህአዴግ ጉባኤ ከመካሄዱ በፊት የተጠናቀቁትን የአባል ድርጅቶች ማለትም የኦህዴድ የብአዴን የደሂድንና የህወት ድርጅታዊ ጉባኤዎችን ነው ዋናው የኢህአዴግ ጉባኤ የእነዚህ ጉባኤዎች ውጤት ነው ያሉት አቶ ገብሩ የሀገሪቱን መሰረታዊ ችግሮች የሚፈቱ ውይይቶች አልተካሄዱም ባይ ናቸው። እንዲያውም የተሻለ ውይይት ተካሄደ የሚባለው በህወሀት ውስጥ ነው ብለዋል። አቶ ገብሩ ይቀጥላሉ። የአንዳንድ ጥያቄዎች መነሳታቸው ግን አንዳንድ ጥያቄዎች አንዳንድ የፖለቲካ፣ ማህበራዊ፣ ኢኮኖሚያዊ ጥያቄዎች መነሳታቸው ግን በጉባኤተኛው ማለት ነው በጉባኤተኛው ይሄ ቦታ ያለው ይመስለኛል እንዲያውም ከሌሎች ድርጅቶች የተሻለ ህወሀት ውስጥ ችግሮችን ለማየት የተሞከረበት ሁኔታ እንዳለ ግን እገነዘባለሁ ከዚህ ከአባል ድርጅቶቹ ሰሞኑ ባካሄዷቸው ጉባኤዎች ውስጥ ከሌሎቹ ይልቅ ህወሓት ውስጥ ችግሮችን ለማየት ሙከራ ተደርጓል ነው እያሉኝ ያሉት በትክክል እኔ እንግዲህ በሁሉም ድርጅቶች ማያሳይ ነው ይህ አደግ እየመራ ባለው ሀገር የህግ የበላይነት በከፍተኛ ደረጃ ተጥሷል ነጻነቶች የሉም አፈናው ከፍተኛ ነው ዲሞክራሲ የለም የሰዎች መብት በጣም እየተደፈቀ ነው ያለው እየተዘጋ ነው ያለው የተለያዩ ተቋማት ነጻነት የላቸውም። የዩኒቨርሲቲ ተቋማት ሳይቀሩ ወደ ካድሬ ትምህርት ቤትነት እየተለወጡ ነው ያሉት። ትምህርት ቤቶች ሳይቀሩ ወደ ካድሬ ትምህርት ቤትነት እየተለወጡ ነው ያሉ። በነጻነት ምርምር የሚደረግባቸው ተቋማት ሳይቀሩ ወደ ካድሬ ትምህርት ቤትነት ነው እየተለወጡ ያሉ። ይሄ በአገሪቱ ያለ አካሄድ ነው። ያም ሆኖ የዚህ ውጤት የዚህ ችግር ጎልቶ የታየው ግን ትግራይ ውስጥ ነው። የዚህ ችግር ውጤት የከፋ ሆኖ እየታየ ያለው በአስተዳደር፣ በሙስና በሌሎችም በልማት በሁሉም መስክ በችጋር በሁሉም መስክ የከፋ ሆኖ እየታየ ያለው ትግራይ ላይ ስለሆነ በትግራይ ከረር ያለ ውይይት ጠለቅ ያለ ውይይት መነሳቱ አያስገርምም። ግን እኔ የምለው ረጀውም ነው፣ እሱ ነው ልል የፈለግኩት። እንዲያውም የደህዴን እንዲያውም ጉባኤ ነበር ወይ የሚል ጥያቄ ያስነሳል። የኦህዴድና ነው በአዴንም ቢሆን እንዲሁ ተሸፋፍኖ የሄደ ይመስለኛል። ከውጭ ሳየው አነሳቸው የሚባል ከረር ያለ ጉዳይም የለም። ምክንያቱ ለዚህ እኔ ቅድም ለማለት የሞከርኩት አለ የችግሩ ጥልቀት ስፋት በሁሉም አባል ድርጅቶች ተመሳሳይ ነው። ግን ደግሞ ውሃ ውስጥ ያለው ችግር አሁን ስር የሰደደ ይመስለኛል። ከፍ ያለ እና ስር የሰደደ ይመስለኛል። ይሄም ህዝቡ ሳይቀር የተገነዘበው ነው። ተራው ህዝብ ሳይቀር የተገነዘበው ነው። መልካም አስተዳደር ጭራሽ ሞቷል። የልማት እንቅስቃሴ ኢንቨስትመንት ጭራሽ ተማሙተዋል። መሰረተ ልማቶች ጭራሽ ሞተዋል። የውሃ አቅርቦት በትልቅ ትሞች ማቅረብ አልተቻለም። የመንግስት ባለስልጣናት እና የፓርቲ አመራሮች ከስራ ይልቅ በስብሰባ የተጠመዱና ስብሰባን ስራ አድርገው የወሰዱ ናቸው። በዚህ ምክንያት ህዝቡ በጣም የተቆጣበት ሁኔታ ነው ያለው እና ይሄን እንዲሁ አልፈነዋል፣ በቀላሉ ተግባብተናል ብሎ ማስረዳት አይቻልም። ጉባኤተኛውም የዚህ የህዝብ ነጸብራቅ ስለሆነ ይህን ማንሳት አለበት። ይህን ማንሳት የግድ ይላል። ስለዚህ አቶ ገብሩ ለምሳሌ ጉባኤው ሲታቀድ አሁን የህወሓትን እንውሰድ ወይም የሌሎቹን ምሳሌ ማድረግ እንችላለን፣ ይሄን ያህል ቀን ነው የሚቆየው ተብሎ ፕሮግራም ይያዝለታል ወይስ ውይይቶቹ የፈጁትን ያህል ይሄዳል? ለዚህ ነው ወይ የህወሓት የረዘመው ከታቀደው ጊዜ በላይ ይሄደ ነው ይላሉ። እሱ እስከሚያውቁት ለስንት ቀን ነበር ለምሳሌ ፕሮግራም የተያዘለት የህወሓት ጉባኤ ው? የህወሓት ጉባኤ እንደሚመስለኝ ከ14 እስከ አስራ ስምንት ነው በኢትዮጵያ አቆጣጠር ብሎ ተይዞ ነበር። አሁን ግን ከዚያ በላይ ሄዷል እና በተለምዶ ጉባኤዎች ጊዜ ያስቀምጣሉ። በዚህ ጊዜ ተጀምሮ አጀንዳዎችም ቀርጾ ነው የሚመጣው፣ አመራሩ ነው ቀርጾ የሚመጣው እና በዚህ ጊዜ ተጀምሮ በዚህ ጊዜ ያልቃል ይባላል። ባልተለመደ ግን አሁን የህወሓቱ ጉባኤ ከተቀመጠለት የጊዜ ገደብም አልፎ ሄዷል። ይሄም የውይይቱ ክረትና ጥልቀት ያመለክታል እንዲሁ በቀላሉ ሊያልፉት አልቻሉም። አመራሩ ያመጣው አጀንዳ ጉባኤተኛው እንዳለ ተቀብሎ ለመሄድ እንዳልፈለገ ነው የሚያለክተው እና ውይይት ክርክሮችም እንዳሉ ያመለክታል ማለት ነው። ውስጡ እንደ ነገሮች በፊት የሚያጋጥሙ ነበር። ለምሳሌ አቶ ገብሮ፣ እርሶ እስከሚያስታውሱት ድረስ ጉባኤ ለተወሰነ ጊዜ አቅዳችሁ በኢህአዴግ ደረጃም ሊሆን ይችላል፣ በህዋት ደረጃም ቀናት የሚታለፉበት ጊዜ ሁሌ የሚያጋጥም ነው። አዎ እና በተለይ በትጥቅ ትግሉ ጊዜ ረዘም ያሉ ቀናት የሚወስድበት ሁኔታ ነበር ክርክሮች ይጠናከራሉ፣ ክርክሮች ይጧጧፋሉ። ስለዚህ ክርክሮቹ በሙሉ አልቀው እስኪጠቃለሉ ድረስ ጉባኤ የሚቀጥልበት ሁኔታ ነበር። በሌላ ጊዜ ግን እንዲሁ በተለምዶ በዚህ ትጥቅ በኋላ ግን በአብዛኛው ጊዜ ይቀመጥና በተባለው ጊዜ የሚያልቅበት ሁኔታ ነበር። አሁን ግን ረዘም ያለ ጊዜ ወስዷል። የሚያነጋግሩ ጉዳዮች በርካታዎች እንዳሉ ታሳቢ ያደርጋል። አቶ ገብሩ እንግዲህ እነኚህ ጉባኤዎች ወይም ጉባኤተኞቹ ምን ያህል የመወሰን ስልጣን አላቸው? በአባል ድርጅቶች ደረጃም ሊነግሩኝ ይችላሉ ወይ ደግሞ በኢህአዴግ ደረጃ። አሁን ጉባኤተኛው የሚያነሳቸው ነጥቦች እያሉ የጠቀሷቸዋሉ እርስዎ፣ እነዛ ነገሮች አጠቃላይ የጉባኤው ውሳኔ ሆነው ይወጣሉ ወይ ነው ወይስ የጉባኤተኞቹ ስልጣን ውስን ነው ማለት ይቻላል? ከላይ ወደ ታች ነው አጀንዳ ተቀርጾ ይሄን ተቀበሉኝ የሚባለው፣ እንደዛ ነው ወይ ወይስ ጉባኤተኛው አጠቃላይ፣ ምክንያቱም ብዙ ሰው ነው የሚሳተፈው። ለምሳሌ አሁን በኢህአዴግ ጠቅላላ ማን ነው አስረኛ ጉባኤ ላይ መቀሌ ውስጥ እያንዳንዱ አባል ፓርቲ አራቱም አባል ፓርቲዎች ሁለት መቶ ሁለት መቶ አምሳ በአለ ድምጽ ተሳታፊ እንደሚኖራቸው ከእነሱ ውጭ ደግሞ የአለ ድምፅ የሚሳተፉ አምስት መቶ ሰዎች እንደሚኖሩ በአጠቃላይም ከሺ አምስት መቶ ሰዎች በላይ እንደሚሳተፉ ነው እየተጠበቀ ያለው እና እነኚህ ሁሉ ሰዎች ሲሳተፉ በተለይ በድምጽ የሚሳተፉትን ነው የአራቱን ድርጅቶች ጉባኤተኞችን እንውሰድና ምን ያህል ስልጣን አላቸው? ምን ያህል የነሱ እነሱ የሚያነሷቸው አጀንዳዎች ውሳኔ ሆነው ይወጣሉ? እንግዲህ በዚህ እርግጠኛ ሁኛ የምናገረው ጉባኤዎች በየሁለት ዓመት ወይም ሁለት አመት ተኩል የሚካሄዱ ናቸው። ጉባኤ ከወሰነ በኋላ ዋናው ስልጣን ያለው ስራ አስፈጻሚ ጋ ነው። ስለሆነ እዚህ ላይ የሚነሱ ጥያቄዎችም ተግባራዊ ይሆናል ብሎ ማሰቡ ያስቸግራል። ግን የጉባኤው ውሳኔ ሆነው ይወጣሉ፣ የጉባኤው አቋም ሆነው ይወጣሉ። ውሳኔዎቹ አሁን በጉባኤተኛው የሚነሱት አዎ ሊሆኑ ይችላሉ። ውሳኔዎች ይተላለፋሉ። እነዚህ ቅድም ያልኳቸው ችግሮች፣ የሙስና ችግር፣ የመልካም አስተዳደር ችግር እንደዚህ እንደዚህ አሉ። ድርጅቶቹ በራሳቸው አቅም የደረሱባቸው አመለካከቶች ውሳኔ ሆነው ሊወጡ ይችላሉ ግን እነዚህ ውሳኔዎች ተግባራዊ ይሆናሉ የሚለው ነው ዋናው ጥያቄ። እንግዲህ ፋይናል የመጨረሻ ስልጣኑ የስራ አስፈጻሚ ነው። የስራ አስፈጻሚ ስለሚሆን ስራ አስፈጻሚው በሚቀጥሉት ሁለት ዓመታት በፈለገው በመረጠው መንገድ ሊወስድ ይችላል። እንግዲህ የጉባኤ ዋና ጉባኤተኛው በጣም ጥሩ አካሄድ ከሄደ ሊያደርግ የሚችለው በተለይ የድርጅቶቹ ጉባኤ አመራርን መቀየር ነው። አመራርን መለወጥ ነው። ስለዚህ የእነሱ ስልጣን የሚመስለኝ እዚህ ሊያደርጉ የሚችሉ እነዚህ ድርጅቶች ምናልባት ለወደፊቱ የለውጥ አጀንዳን ያራምዳሉ የሚላቸውን ሰዎች በማዕከላዊ ኮሚቴ ውስጥ ማካተት ነው የሚሆነው። ይሄ ግን አልቋል። አሁን ይህን ሊያደርጉ ይችላሉ። ከዛ ውጭ ግን የወሰኑትን ውሳኔ የመቆጣጠር ኃላፊነትም አሰራርም የላቸውም። የወሰኑት ውሳኔ በመጨረሻ በስራ አስፈጻሚና በማዕከላዊ ኮሚቴ የሚወሰን ስለሆነ ብዙም ፋይዳ ያለው አይመስለኝም። አስገዳጅ አይደሉም ውሳኔዎቹ። ማጠቃላይ አሁኑ ሳጠቃላቸው ውሳኔዎቹ ወሰናሉ፣ ግን አስገዳጅ አይደሉ አይሆንም ልበልህ። ምን መስል በኢህአዴግ ታሪክ እንደምታየው እንደምታውቀው፣ ለምሳሌ ኢህአዴግ ህዝቡ የጠበቀውን ነገር አላሟላም ተሳስቻለሁ ያለው ለመጀመሪያ ጊዜ 97 ዓመተ ምህረት ከምርጫ በኋላ ነበር። በግባኤዎች እንግዲህ ይሄ አስር ዓመት ሆኖታል። ከዛ በኋላ አሁንም ተመሳሳይ ችግሮች እየተነሱ ነው። የመልካም አስተዳደር ችግር፣ የሙስና ችግር፣ የአፈጻጸም የቢሮክራሲ ችግር የሚሉት ከአስር ዓመት በፊት ተነስተው ነበር። እነዚህ ችግሮች አሁንም እየተደገሙ ናቸው። በየጊዜው የሚደጋገሙ ከሆነ መፍትሄው መቼ ነው ይፈታል ይሄ ነገር ወይ? ስለዚህ ችግሩ ከአፈጻጸም ባለፈ የመዋቅር የፖሊሲ የአቅጣጫ ችግር እንዳለው የሚያመለክት ጉዳይ እንደሆነ ያመለክተኛል። ስለዚህ ኢህአደግ አሁን እኮ ኢህአደግም ቢሆን ማለት ነው ጉባኤ ተወያያችሁም ቢሆን የእነዚህ ችግሮች ምንጭ ወይ ምንጮች ምንድን ናቸው የሚል ነገር አላነሱም እኮ በሁሉም ድርጅቶች አልተነሱም። የአፈጻጸም ችግር ተደርገው ነው እየተወሰዱ ያሉ ለምስ ግን አቶ ገብሩ ወደዚህ ጉባኤ ልመልስ ሁትና ይህ ጉባኤ የሚካሄድበት ወቅት አንደኛ ጠቅላላ ምርጫ በተካሄደ ማግስት ነው የሚካሄደው ይህ የኢህአዴግ አስረኛው ጉባኤ። ሁለተኛ ደግሞ ታሪካዊ የተባለ ጉብኝት ለመጀመሪያ ጊዜ በአንድ የአሜሪካ ፕሬዚዳንት በኢትዮጵያ ከተካሄደ በኋላ በፕሬዚዳንት ባራክ ኦባማ ጉብኝት ማግስት የሚካሄድ ጉባኤም ነው። ፕሬዚዳንቱ እርስዎ የጠቀሷቸውን ለምሳሌና በሌሎች በሌሎችም ተቃዋሚ ፓርቲዎች የሚነሱትን የዲሞክራሲ የሰብአዊ መብት ጉዳዮች አንስተው ከኢትዮጵያ መሪዎች ጋር መነጋገራቸው በተነገረ ማግስት ነው የሚካሄደው ይህ ጉባኤና፣ እነዚህ ሁሉ ነገሮች የምርጫው ሁኔታ፣ የፕሬዚዳንቱ ጉብኝት፣ ፕሬዚዳንቱ በውይታ ሰጥታቸው እነዚህን ጉዳዮች በሰፊው ማንሳታቸው እየተነገረ ባለበት ወቅት ማግስት የሚካሄድ መሆኑ ምናልባት እነዚህ ጉዳዮች በጉባኤው የበለጠ ትኩረት እንዲያገኙ ያደርጋል ብለው ያስባሉ እርስዎ? አይመስለኝም። እንዲያውም የፕሬዚደንት ኦባማ ንግግር በአንድ በኩል አሁን እየተነሱ ያሉ ጥያቄዎች የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ፣ የሲቪል ማህበረሰት ማህበረሰባትና የነጻ ጋዜጠኞች ህልውና ጥያቄ፣ ብዙ ነገሮችን አንስተዋል። በአጠቃላይ ግን ኢትዮጵያ ውስጥ ዲሞክራሲ አለ ወይ? ኢህአዴግ በዲሞክራሲ አግባብ ነው የተመረጠ የሚለው ግን ኢህአዴግ የሞራል ስንቅ እንዳገኘ አድርጎ ነው የወሰደው። ፕሬዚዳንቱ በዲሞክራሲያዊ መንገድ የተመረጠ ነው ብለው አሁን ያለውን የኢህአዴግ መንግስት መግለጻቸው ነው የሚሉ መግለጻቸው፣ ይሄ ጉዳይ የሞራል ስንቅ እንዳቀበሉት ነው የሚታየው። ያውም ነው ኢህአዴግ እንግዲህ አሜሪካ መስክሮልኛል፣ አሜሪካ ስለመሰከረልኝ እንግዲህ እኔም ዲሞክራሲ ነኝ የሚልን ትንሽ የሞራል ንቃት ነው የሰጠው የሚመስለኝ። ምርጫው ግን አሳፋሪ ምርጫ ነበር። በምርጫው ኢህአደግ እንግዲህ መቶ በመቶ አሸንፍ ያለሁ ብሎ ተኝቶ የሚያድር አይመስለኝም። የጸረ ዲሞክራሲ መገለጫ እንጂ የዲሞክራሲ መገለጫም አይደለም። መቶ በመቶ አሸንፍ ያለሁ ማለት ዘርፍ ያለሁ ማለት እኔ አንድ ነው የፖለቲካ ድርጅት የሚያሳፍር እንጂ የሚያስደስት መስሎ አይታየኝም። ስለዚህ ምርጫው ለኢህአደግ ከፍተኛ ችግር የፈጠረበት አሳፋሪ ሁኔታም የፈጠረበት እንጂ የሚያስደስተውም አይመስለኝም። በውስጣቸው ብዙ አባላት፣ ብዙ ደጋፊዎችን የማውቃቸው ሳይቀር የተደሰቱ አይመስለኝም። ምክንያቱም በዝርፊያ የተካሄደ በቅሚያ የተካሄደ ከእቅዱም ጀምሮ እስከ መጨረሻው በዝርፊያ የተካሄደ ስለሆነ ይሄ የሞራል ሕዳሴ ሊሰጣቸው አይችልም። የኦባማም ጉብኝትም ቢሆን ከዚህ ምርጫ ማግስት በኋላ የተደረገ ስለሆነና አንዳንድ ጉዳዮችም ስላነሳ የሞራል ስንቅ ሊሆናቸው የሚችል አይመስለኝም ይልቅ ንስ ህዝቡ ያነሳቸው ያሉ በሺዎች የሚቆጠሩ ችግሮች ያለ መፍታቱ ነው። ኢህአዴግ እንደ ትልቅ የነበረበት እንደ ትልቅ ችግር እና ቅድም ያነሳኋቸው በርካታ የተወሳሰቡ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ናቸው። በዚህ ሀገር ያሉ እነዚህን የሚያይመስለኝም ምክንያቱም ኢህአዴግ ቆርጦ የነሳሁ ለስልጣኑ ስለሆነ ይሄ ስልጣንን ተቆጣጥሮ የሚሄድና የህዝብን ጥያቄ የመመለስ ሁለት የተለያዩና የሚጋጩ ስለሆኑ ኢህአደግ በዚህ ጉባኤም የህዝቡን ጥያቄ የሚመልስ ሆኖ አይታየኝም። አይመልስም የሚመልስም አይመስለኝም እዚህ ላይ ግን አቶ ገብሩ ለምሳሌ የኢህአዴግ ቃል አቀባይ አቶ ደስታ ተስፋው ሰሞኑን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ኢህአዴግ በከፍተኛ ድምፅ አሸንፎ ተመርጠዋል ነገር ግን ህዝቡ ችግሮችም እያሉ ነው ኢህአዴግ እነዚህን ችግሮች መፍታት አቅም አለው ሊፈታልኝ ይችላል በሚል ጭምር ነው የመረጠን ስለዚህ እነዚህን የህዝብ ችግሮች የህዝብ ጥያቄዎች መፍታት በሚቻልበት ሁኔታ ላይም ውይይት እንደሚደረግ ጠቆም አድርገዋል ቃል አቀባዩ እና ከዚህ አንጻር እነዚህ ጉዳዮች ውይይት አይደረግበትም ብለው ያስባሉ ምክንያቱም ኢህአዴግ እንደዚህ አይነት ነገሮች ይነሳሉ፣ የህዝቡን ጥያቄዎች እናውቃቸዋለን፣ እንወያይባቸዋለን እያለ ነው ያለው። እንግዲህ እነዚህ ጥያቄዎች በግልጽ አደባባይ የወጡ ስለሆኑ መነጋገሩ አይደለም ዋናው ጉዳይ። በእነዚህ ጉዳዮች ላይ ሊነጋገር ይችላል ኢህአዴግ ይነጋግራልም። ግን ኢህአዴግ እነዚህን ችግሮች ለመፍታት ቁርጠኝነት አለው ወይ? አንዱ ብቃት አለው ወይ? ሌላው ፍላጎቱ አለው ወይ? እነዚህ ናቸው እኮ መታየት ያለባቸው እነዚህ ችግሮች እኮ ኢህአደግ አሁን ያወቃቸው ችግሮች አይመስለኝም። ቅድም ለመግለጽ እንደመኮርኩት ቢያንስ ከአስር ዓመት በፊት በዘጠና ሰባት ዓመተ ምህረት ምርጫ ህዝቡ አልመርጥህም ሲለው ያኔ እኮ አውቆታል። እነዚህ ችግሮች እንዳለ አውቃቸዋል። ከዚያም በኋላ አሁን የተባባሰበት እነዚህ ችግሮች ተባብሰው የቀጠሉበት ሁኔታ ነው ያለው። ስለዚህ ያኔ ማንስ ተነጋግረዋል። በጉባኤዎች ሁሉ ጊዜ ያነሳቸዋል ያነሳቸዋል በተለይ እነዚህ አፈጻጸም የሚላቸው ችግሮች የመልካም አስተዳደር፣ የዲሞክራሲ፣ የምናምን ብለው ያነሳና እነዚህ ችግሮች እንግዲህ የጠቅላላ የመዋቅሩ የድርጅቱ መሰረታዊ የአመለካከት፣ የአስተሳሰብ፣ የፖሊሲ ችግሮች ሳይሆኑ ያፈጻጸም ነው ብሎ ይደመድማል። ይሄ ነው እንግዲህ መሰረታዊ ችግር። እኮ ኢህአደግ እዚህ ላይ ነው መታየት ያለበት እንጂ አንስቶ ይወያያል፣ ግን ከመሰረቱ ሊፈታቸው አይችልም በተለይ በአሁኑ ጊዜ እነዚህ ችግሮች ከመሰረቱ ከታዩ የስልጣን ጥያቄም ሊያስነሱ ስለሚችሉ የስልጣን ጥያቄም ሊያስነሱ ስለሚችሉ እነዚህን ሸፋፍኖ ደባብሶ የማሄድ አለባብሶ መሄድ ጉዳይ ካልሆነ በስተቀር ከመሰረቱ እነዚህን ሊፈቱ የሚችሉ መሰረታዊ የአቅጣጫዎች የለውጥ አጀንዳዎች ይዞ ይቀጥላል የሚል አመለካከት የለኝም። በዚህ ጭራሽ እኔ ቅንጣትም ታህል ጥርጥር የለኝም። አያል ጠራጠርም። ምክንያቱም ጥያቄዎች ግን እንዳልከው ይነሳሉ። ውይይት ተደርጎባቸዋል ይባላል። ውይይት እኮ ፋይዳ አያለውም። ውይይትማ ከአሁን በፊትም ተደርጓል። በእነዚህ ጉዳዮች ላይ ለምንድን ነው በየጊዜው ውይይት እየተደረገ መፍትሄ የማይገኘው ነው? መፍትሄ ያልተገኘበትን ምክንያት ነው ህዝቡ ማወቅ ያለበት። ኢህአዴግም ማየት ያለበት ይሄን ነው የአፈጻጸም ችግሮች ናቸው እያለ ያልፋቸዋል። ኢህአዴግ የአፈጻጸም ችግር ነው ብሎ ነው የሚወያይባቸው ብለዋል። ለምሳሌ በእናንተ እምነት ግን ይቺኛዋን ባጭሩ ይመልሱልኝ፣ ሌላ ጥያቄ እናልፋለን። የአፈጻጸም አይደለም ችግሩ ችግሩ የፖሊሲ ነው ነው? በእናንተ በተቃዋሚ ፓርቲዎች እምነት በትክክል። እንግዲህ አሁን እኮ ኢህአዴግ በተለይ የሚተቸውን ሳይቀር ጠላት ብሎ የሚፈርጅ ኃይል ነው። ህዝቦችን በእሱ አስተሳሰብ የማይነዳውን በእሱ አስተሳሰብ የማይሄደውን ዜጋ በሙሉ እንደ ጠላት የሚፈርጅ ድርጅት ነው። ይሄ ትልቅ የአስተሳሰብ ዝንፈት ይመስለኛል። ሌላው ይሄ የአንድ ፓርቲ የበላይነት የአንድ ፓርቲ ምንድን ነው አውራ ፓርቲነት ምናምን የሚላቸው ሁሉ እኮ የአስተሳሰብ ችግሮች ናቸው። ዲሞክራሲን የሚደቅፉ ሌላን አስተሳሰብ የማይቀበሉ አማራጭን የማይቀበሉ ሂስን የማይቀበሉ እንግዲህ ሂሶች በተደራጀ በአመራጭ ናቸው የሚገለጹት። የልበልህ ነጻ ጋዜጣን የማይቀበሉ ነጻ ጋዜጣን የማይቀበሉ የሚያጠፉ እንጂ ነጻ አስተሳሰብን የሚደፍቁ የሕግ የበላይነትን የማይቀበል አስተሳሰብ ይሄ ነው ምንጩ መሰረቱ ይሄ ነው። የእነዚህ ሁሉ ችግሮች አውራ ምንጭ እዚህ ያለው አስተሳሰብ ነው። በዚህ ደረጃ ለውጥ እስካልመጣ ድረስ ነገሮች መልሰው ነው ተግባራዊ የሚሆኑ፣ መልሰው ነው። የሙስናው ችግርም እንግዲህ ነጻ ጋዜጣ በሌለበት ሙስና ሊቀረፍ ይችላል እንዴ? ነጻ ሲቪል ማህበረሰብ በሌለበት ሙስናን መዋጋት ይቻላል እንዴ? ነጻ የዜጎች ሀሳብ የመግለጽ እና አስተያየት ነጻ የኢንፎርሜሽን የማግኘት መረጃ የማግኘት ሁኔታ በሌለበት ሙስና መዋጋት ይቻላል እንጂ ልበልህ መጥፎ አስተዳደር መዋጋት ይቻላል እንዴ? ስለዚህ ህዝቡ እኮ አሁን እኮ ተደራጅቶ መቃወም አይችልም። ይሄ ደርሶብናል ብሎ ሰራተኛው እንደዚህ ሊያደርግ አይችልም። ተቃዋሚው እንዲህ ሊያደርግ አይችልም። ሲቪል ማህበረሰብ የሚባል የለም፣ ሊቃወም አይችልም። በየትኛው አቅሙ ነው? በየትኛው አቅሙ ነው ህዝቡ ችግሮችን በመፍታት ረገድ ለውጥ ለማምጣት የሚችለው? ስለዚህ በመሰረቱ በመሰረቱ ችግር ስላለ መሰረታዊ ችግር ስለሆነ ያፈጻጸም ችግር አይደለም ያስተሳሰብ ችግር ነው እና ቆርጦ የሚቆርጥ አይመስለኝም አሁን ቆርጦ እነዚህን ችግሮች አትሊስት በህገ መንግስቱ የተቀመጡትን የሰብአዊ መብት ጥያቄ፣ የዲሞክራሲ ጥያቄ፣ የነጻ ሚዲያ ህልውና ጥያቄ፣ የሲቪል ማህበረሰብ ህልውና ጥያቄ ዜጎች በነጻነት እንዲደራጁ፣ እንዲቃወሙ፣ እንዲሄዱ የተቃዋሚ ፓርቲዎች በሚገባ እንዲደራጁ ካልፈቀደ በስተቀር እነዚህ ችግሮች ቀጣይ ይሆናሉ። ቀጣይ የአንድ ፓርቲ ነው እኮ። አንድ ፓርቲ ደግሞ ሁሉ ጊዜ ፍላጎቱ የራሱን ጥቅም ማስጠበቅ የራሱን ህልውና ማስጠበቅ ስለሆነ ለዚህ ነው አፋኝ የሚሆነው፣ ለዚህ ነው መብቶችን የማያስከብረውና፣ እዚህ ላይ ነው ያለው ዋናው ችግር ቅድም ያነሳሁን፣ እንጂ አፈጻጸም ችግር አይደለም። ክብራትና ክብረን አድማጮች በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት የአማርኛ ፕሮግራም እስከ አራት ሰዓት ይቀጥላል። አሁን በቀጥታ ወደ ሙዚቃ ቃና ነው የምንሻገረው። አዘጋጅና አቅራቢ ጽዮን ግርማ ናት። መስመሩ ያንቺ ነው ጽዮን። ከአድማጮችሽ ጋር መልካም ቆይታ። እንደምናመሻችሁ እንደምናዋላችሁ፣ ውድ የሙዚቃ ቃና አድማጮች፣ እንደተለመደው ለዛሬ የእንግሊዝኛ ዜማዎችን መራርጬ ከእናንተ ጋር አብሬያችሁ ለማምሸት እዚህ ስቱዲዮ 14 ትገኛለሁ። ባለፈው ሳምንት ታዋቂውን አንጋፋውን ድምፃዊ አለማየሁ እሸቴን ነበር ይዤ ገብቼ ለእናንተ ሙዚቃዎችን እንደሚመራርጥላችሁ ተስፋ አደርጋለሁ ብዬ ቃል የገባሁት። ለዛሬ ግን አንዲት ወጣት በድምጿ ለረጅም ዓመታት የምታውቋትና ና የምትወዷትን አርቲስት የሙዚቃ ባለሙያ እዚህ ስቱዲዮ ይዣት መጥቻለሁ። እዚህ ስቱዲዮ ይዣት የመጣሁት በእንግድነት አይደለም፣ አብረን ልናስተናግዳችሁ ነው። መስታወት አራጋው ትባላለች። መስታወት ቪኦኤ የአሜሪካ ድምጽን ከአንድ ሳምንት በፊት ተቀላቅላለች። የተቀላቀለችውም አዲስ ቪኦኤ ጋቢና የተሰኘ ወጣቶችን የሚያዝናናና የሚያስተምር ፕሮግራም ለመስራት ነው። ዛሬ እዚህ አብራኝ ሙዚቃ ትመርጣለች። መስታወት አራጋው እስቲ ለአድማጮቻችን ሰላምታን አቅርቢ። እንደምናመሻችሁ፣ እንደምንዋላችሁ፣ የኢትዮጵያ አድማጮች እንዲሁም በድህረ ገጽ ላይ የምታደምጡ በሙሉ ከጽዮን ግርማ ጋር እንግዲህ ዛሬ ሙዚቃዎችን ይዘን ቀርበናል። የምናቀርባቸው ሙዚቃዎች በዝርዝር እሷ ትሰራበት ስለነበረ ይዛ የቀረበችው እሷ ናት። እኔ ከኋላ ሆኜ አግዛት አለው ማለት ነው። ባለፈው ሳምንት አሜሪካን የደረጃ ሰንጠረዥ ይዤ ነበረ የቀረብኩት፣ እሱን ነበር የጋበዝኳቸው። በዚህ ሳምንትም የአሜሪካን የደረጃ ሰንጠረዥ ከአንድ እስከ አስር ያሉትን ነው የምንጋብዘው ብዙ ጊዜ አስረኛ ወደ አንደኛ ነው የሚካሄደው። ነገር ግን ሰዓት ስለማይበቃ አንደኛና ሁለተኛ ላይ ያሉት ዘፈኖች እይቆረጣሉ። እኔ ገለብጬ ከአንደኛ ወደ አስረኛ ያሉትን ነው የምንሄደው። እንግዲህ የአሜሪካ ነገር ከመጣው በኋላ ያየሁት የደረጃ ሰንጠረዥ ላይ ዘፈናቸው ሲቀመጥ የሚሰጣቸው እድል አለ። የትኛውም የሬዲዮ ጣቢያ በየቀኑ የእነሱን ዘፈን ነው የሚከፍ የሚያስተላልፈው እና እሱ ምድል አላቸው። አሁን እኛ ጋር ዘፈኑን ቢወደድ የፕሮግራም አዘጋጁ ወይም የሬዲዮ ጣቢያ አቅራቢው እንደፈለገ ዝም ብሎ መረጥ መረጥ አድርጎ ነው የሚያስተላልፍላቸው። እዚህ ግን የደረጃ ሰንጠረዥ ላይ መቀመጣቸው ቸው አንድ ጥቅም የሚመስለኝ እሱ ነው። ምክንያቱም በየቀኑ ሁሉም አድማጭ እንዲሰማ ዕድል ይሰጣል። በተለይም በሰለጠነው ሀገር የተለያዩ የሬዲዮ ጣቢያዎች፣ የተለያየ የሶሻል ሚዲያ፣ የተለያየ የቴሌቪዥን ጣቢያ በበዛበት ጊዜ አድማጭ በጣም ይከፋፈላል። ምንም ጥሩ ስራ እንኳን ይዘው ቢወጡ፣ ለዚህ ነው ቶሎ ስኬት ላይ የማይደርሱት። እኛ ሀገር አሁን አሁን ነው እንጂ ትንሽ እየጠበበ ትንሽ፣ አሁንም ጠቧል አይባልም ግን እየጠበበ የመጣው። በፊት ግን አንድ ማታ ህብረት ሬት ነው እንግዲህ በጣም ዝነኛ የነበረው። ህብረት ሬት ላይ አንድ ዘፈን ማታ ታየ ማለት የምንመለከተው ያ ዘፋኝ ትልቅ ነው የሚሆነው። እዚህ ግን ይሄ ቢልቦርድ መኖሩ እና ዘፈኖቻቸው መደጋገማቸው በየሶሻል ሶሻል ሚዲያውም በየሬዲዮኑ ጣቢያዎችም እንደዚህ መሆኑ እነሱን ቶሎ አድማጭን የመያዝ ችሎታ አለው እና ቶሎ እውቅናቸውን የመጨመርም ወይም ደግሞ ያልታወቁ ከሆነ እውቅናን እንዲያገኙ ያደርጋቸዋል። አዎ የደረጃ ሰንጠረዥ ምርጫው የሚጠቅመው ለዚህ ነው። ያየሁትም እሱን በየቦታው የነሱ ዘፈን ተደጋግሞ ይሰማል ና ሳቶጂ በግድሽ ያ ዘፈን ጆሮሽ ውስጥ ይገባል፣ ና ይጠቅማቸዋል። ለማንኛውም ለዛሬ የአሜሪካን የደረጃ ሰንጠረዥን የተቆጣጠሩትን ድምጻውያን ከአንድ እስከ አስር እናሰማለን። እዚህ የደረጃ ሰንጠረዥ ላይ ሁሉም ወጣቶች ናቸው። ና በዚህ ሳምንት በአሜሪካን የደረጃ ሰንጠረዥ ላይ ወይም ቢልቦርድ ላይ አንደኛ ላይ የተቀመጠው ኦሚ የተባለ ድምፃዊ ስራ ነው። ባለፈውም ሳምንት የእሱ ዘፈን አንደኛ ላይ ነበር። ቺር ሊደር የሚለው ዜማ ነው። እስቲ ለአድማጮቻችን የኦሚን ቺር ሊደር የተሰኘውን ዜማ እንጋብዛቸው። ሁለተኛውን ግን መስታወት ናት የምትጋብዘው። ቺር ሊደር የኦሚ ዜማ ነው። Division. my one solution is my queen cause she stays strong yeah yeah she is always in my corner right there when i wanna all these other girls are tempting but i'm empty when you're gone and they say do you need me do you think i'm pretty do i make you feel like cheating i'm like no not really cause oh i think that i found myself a cheerleader always right there when I need her. Oh, I think that I found myself a cheerleader. She is always right there when I need her. She walks like a model. She grants my wishes like a genie in a bottle. Yeah, yeah. Cause I'm the wizard of love. And I got the magic wand. All these other girls are tempting, but I'm empty when you're gone. And they say, do you need me? you አንደኛ ዜማ ወደ ሁለተኛው ነው የምናልፈው። በነገራችን ላይ ኦሚም ጃማይካዊ ተወላጅ ወጣት ነው። እስቲ መስታወት አንችን ልጠይቅሽ፣ በዚህ ሳምንት ሁለተኛ ላይ ያለው ማን ነው? ቅድም ሽልማት አለው። እሺ ልትሽልኝ ሰምቼ ነው እንደ ሰማሁት። እሺ በመስማት ሽልማት ካለ አቤል ተስፋዬ። በጣም ደስ የሚያሰኝ ነው ማለት፣ ሁላችንም የኢትዮጵያ ስም ስንሰማ ኢትዮጵያዊነታችን መቼም ደም ነው፣ ና ይስበናል አቤል ተስፋዬ በትውልድ ኢትዮጵያዊ ከሆኑ ቤተሰቦች የተወለደ ግን በካናዳ ስለተወለደ ያው በደም ነው የምንለው። እሱ አሁን ካናዳዊ ነው። አማርኛ አቀላጥፎ የሚናገር ልጅ ነው እና እዚህ ደረጃ መድረሱ ታዋቂ መሆኑ በዓለም ደረጃ ደስ የሚያሰኝ ነው። የሀገራችንን ስም እሱ ይዞታል። አቤል ተስፋዬ ነው የሚባለው። ና ደስ ይላል፣ ደስ ብሎናል። ምንድን ነበር ያወጣው አልበም? ትናንትና ከሰአት በኋላ ነው አልበም የለቀቀው። ቢዩቲ ቢሃይንድ ማድነስ የሚል አልበምን የለቀቀው። ብዙዎቹ ማይክልን የሚተካ ድምጻዊ ብለው በየድረ ገጾቻቸው ከትላንትና ጀምረው እንግዲህ እያደነቁት ነው። ብዙ ተብሎለታል። ስለ አልበሙ እንግዲህ የሚታይ ይሆናል። በነገራችን ላይ ደግሞ ሌላ እዚህ ዋሽንግተን ዲሲ ውስጥ የሙዚቃ ኮንሰርት አለው ጥቅምት አካባቢ ላይ ይመስለኛል። ዋሽንግተን ፖስት ላይ ትላንትናን ያነበብኩት በመድረክ ስሙ ነው የሚጠሩት አቤል ተስፋዬ የመድረክ ስሙ ዘ ዊኬንድ ነው በሱ ነው የሚጠሩት የህይወት ታሪኩን ሲጽፉና ሲዘግቡ ኢትዮጵያዊ ደም ያለው ኢትዮጵያዊ የዘር ግንድ ያለው ከኢትዮጵያኖች የተወለደ አማርኛ መናገር የሚችል ከአያቱ ጋር በማደጉ ምክንያት አማርኛ መናገር የሚችል ወጣት ድምጻዊ ያሉ ነው የሚዘግቡት እና የብዙሃን መገናኛዎች ከማይክል በኋላ የተፈጠረ ማይክልን የሚተካ ድምጽ ያለው አዲስ ወጣት ድምጻዊ ተገኝቷል እያሉ ነው ዘገባ የሚያቀርቡት። ደስ ይላል፣ በጣም ደስ ይላል እና የቢልቦርድ ላይ እንግዲህ የአሜሪካን የደረጃ ሰንጠረዥ ላይ እስካሁን የመሪነቱን ይዟል። ሁለት ዜማ ብቻ አይደለም ያለው፣ አምስተኛ ዜማም የሱ ነው፣ ሰላሳ ሁለተኛም ዜማ የሱ ነው። ከምርጥ አንድ መቶ ዜማዎች ውስጥ ሶስት ዜማዎች አሉት። እስቲ የአቤል ተስፋዬ አይ ካን ፊል ማይ ፌስ የተሰኘውን ሁለተኛውን ዜማ ለአድማጮቻችንን ጋብዝና ተመልሰን እንመጣ። She'll be the death of me. At least we'll both be numb. And she'll always get the best of me. The worst is yet to come. All the misery was necessary. We're what deep in love? cause I know, I know, girl I know. She told me, don't worry. እንዴት ነው ወደድሽው? መስታወት ደስ ይላል። በተለይ የድምፁ ቃና በጣም ነው ደስ የሚለው። አዎ፣ የድምፁ ቃና በጣም ደስ ይላል። ለዚህም ይመስለኛል እዚህ ሀገር ያሉ በጣም ትልልቅ የቴሌቪዥን ጣቢያ ላይ የሚሰሩ እንደ ኤምቲቪ ላይ የሚሰሩ ጋዜጠኞች ድምፁ የማይክል ጃክሰንን አይነት ቃና አለው ብለው የሚናገሩትና አቤል ተስፋዬ ዘ ዊኬንድ ከአዲስ አልበም ጋር መቷል። በሚቀጥለው ሳምንት ምናልባት አልበሙ ላይ አዲስ ነገር ካየን እሱ ላይ እንመጣበታለን። ሶስተኛው ዜማ የሳሊንቶ ነው፣ ዎችሚ ይሰኛል ዜማው። እሱን እንጋብዝና ተመልሰን እንመጣለን። Watch me nene. -nae. Okay. Now watch me whip, whip, watch me nene. -nae. Can you do now it? Now me, oh, watch me, watch me, oh, watch, yeah. watch, watch, yeah. watch me, watch me, oh, watch me, watch me. Break, em, break your legs, right down, Tell break your leg, break, break, break, break, break 'em, Break your legs. right down, and break your leg, Break 'em, Break your leg, right down, and break your leg, Break 'em, Break your leg, right down, now I mean, bop, ba, bop, bop, ba, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, bop, me whip, whip, watch me, watch Why me do now? Watch me whip, kill it, watch me, nay. Okay, now watch me whip, whip, watch me, nay. Can you do now? I me oh, watch me, watch me, oh, watch me, watch me, oh, watch me, watch me, oh, okay, oh, okay, oh, watch me, watch me, oh, watch me, watch me, oh, watch me, watch me, oh, okay, oh, I am, you. now I mean Superman, now I mean you. So ሶስተኛ ደረጃ ላይ ያለውን የሳሊንቶን ዜማ ዎችሚን ነበር ያዳመጥ ነው። አሁን ደግሞ ወደ አራተኛው ዜማ ስንመለስ ሊን ኦን የሚል የሜጀር ሌዘር ና የዲጄ ስኔክን ዜማ እናገኛለን። ከሱ በኋላ ቀጥለን እንደገና ወደ አምስተኛ ደረጃ ላይ ነው የምንመጣው። አቤል ተስፋዬ ነው የሚቀጥለው። አቤል ተስፋዬን ለመስታወት አረጋው እንድታስተዋውቀው ትቼ ሊኖን የተሰኘውን የሜጀር ሌዘር ና የዲጄ ስኔክን ዜማ ልጋብዝ። የሚል ተስፋዬ በጣም ትልቅ ተሰጦ ያለው ልጅ ነው። ጋ መድረሱ የሚያስደንቅ ነው። በአምስተኛ ደረጃ የሚገኘው በዚህ በቢልቦርድ ላይ አቤል ነው። አሁንም ዘ ሂልስ የተሰኘው በአምስተኛ ደረጃ ላይ የሚገኘውን ሙዚቃ እንጋብዛችኋለን። እንግዲህ በመድረክ መለያ ስሙ ዘ ዊኬንድን ነው አቤል ተስፋዬ ወይም ደ ዊኬንድ ደ ሂልስ ሲል የተጫወተውን ዜማ አዳምጠን ስንመልስ በስድስተኛ ደረጃ ላይ ሴሌና ጎሜዝን እናገኛታለን። ጉድ ፎር ዮን ትጫወትና ወደ ሰባተኛው ዜማ ላይ እንመጣለን። Show you how proud I am to be yours Leave this dress a mess on the floor And still look good for you, good for you mm -hmm. I'm in my marquee diamonds I'm a marquee diamond Could even make that Tiffany gel ስድስተኛ ደረጃ ላይ ካለችው ከሴሌና ጎሜዝ ጉድ ፎር ዩ ወደ ሰባተኛ ዜማ ላይ ደርሰናል። መስታወት አራቀው። ሰባተኛ ላይ ያለችው ማናት? ሰባተኛ ላይ ያለችው ራቸል ፕላትን ትባላለች። ፋይት ሶንግ ነው የዘፈኑ ርዕስ። እንደምትወዱት ተስፋ እናደርጋለን። ብዙ ሰው እዚህ ወዶታል፣ ብዙ ሰው መርጦታል። ስለመረጠውም ነው እዚህ ደረጃ ላይ የደረሰው። ስለዚህ እንግዲህ አድምጡት፣ ይጋበዙልን። ፋይት ሶንግ ራቸል ፕላት ሰባተኛ ደረጃ ላይ ካለው ከራቸል ፕላተን ፋይት ሶንግ ወደ ስምንተኛ ደረጃ ላይ መጥተናል። ስምንተኛ ደረጃ ላይ ያለው ዜማ በዚህ ሳምንት ነው ስምንተኛ ደረጃ ላይ የመጣው። ባለፉት ስድስትና ሰባት ሳምንታት ይሄንን ዜማ አላየሁትም ነበረ። ፊቲ ዋፕ ነው ስድስት ሰባት ዘጠኝ ይላል የዜማው ርዕስ Money, or it's me. I smoke 20, smell of weed. I got honeys in my V. They like Monty. Can you be my baby daddy? I'm like, yeah. I got robins on my jeans. You see the wings on every pair. All you see is Remy boys. You know my niggas everywhere. And if somebody got a problem, we could meet up and በነገራችን ላይ ባለፈውም ሳምንት ፊት ይዋብ ስምንተኛና ዘጠነኛን ይዞን ነበር፣ ግን ዜማው ሌላ ነበር። አሁን ዘጠነኛ ላይ ያለው ለረጅም Samantha that I'm not how to yell you seven, yeah, fit you up. Z my no I'm like, hey, what's up, hello? Since you're pretty as soon as you came in the door. I just wanna chill, got a sack for us to roll. Married to the money, introduced it to my stove. Showed her how to whipping that she remixing for low. She might try the queen, let her throw bando. We be counting up once I fought them being go. We just decided. Talking about the Lambos. I'm 56 grams, 500 grams, though. Man, I swear I love it how she worked the damn pole. Hit the street. ዘጠነኛ ላይ ከደረስን መሰነባበታችን ነው። በሚቀጥለው ሳምንት ቃል የቀባውትን ድምፃዊ ይዤ ለመቅረብ እሞክራለሁ። መስታወት አድራጋውም አለፍ አለፍ እያለች እየመጣች ይህን የሙዚቃ ቃና ፕሮግራም ላይ ዘፈኖችን እየመራረጠች ልትጋብዛችሁ ቃል አስገብቻታለሁ። እመጣለሁ ስላስደነገጠች ነው ግን እመጣለሁ። ደስ ይለኛል፣ ከአድማጮች ጋር የኔን ምርጫዎች ባሰማ ደስ ይለኛል። ለዛሬ አስረኛ ደረጃ ላይ በሚገኘው ሻት አፕ ን ዳንስ በሚለው ዜማ እንሰናበታለን አድማጮቻችንን ዎክ ደ ሙን የተሰኘው የሙዚቃ ባንድ ነው የተጫወተው። አድማጮቻችን በሚቀጥለው ሳምንት እስከምንገናኝ ለዛሬ በዚህ ሸታፕ አንድ ዳንስ በተሰኘው ዜማ እንሰነባበት። መልካም ጊዜ። ሰላም ደሩ፣ ደህና ደሩ ች ከመሰነባበታችን በፊት አንድ አፍታ ማጠቃለያ ዜና ላሰማ። የተባበሩት መንግሥታት የጸጥታው ምክር ቤት የደቡብ ሱዳን ተፋላሚ ወገኖች አዲስ የተፈረመውን የሰላም ስምምነት ሙሉ በሙሉ ተግባራዊ የማያደርጉ ከሆነ ማዕቀቦች ለመጣል ዝግጁ መሆኑን አስታውቋል። ከምክር ቤቱ ፕሬዝደንታዊ ጽሕፈት ቤት የወጣው መግለጫ ሁለቱ ወገኖች ተኩስ አቁሙን ባስቸኳይ እንዲያከብሩ ይጠይቃል። የግብጽ ፍርድ ቤት ሶስቱን የአልጀዚራ ጋዜጠኞች እንደገና በተካሄደው ድጋሚ በተካሄደው የፍርድ ሂደት የታገደውን ሙስሊም ወንድማማችነት ፓርቲን አግዛችኋል በማለት የሶስት ዓመት እስራት ብይን አስተላልፎባቸዋል። የአልጀዚራ ተጠባባቂ ስራ አስኪያጅ ሞስተፋ ስዋግ ብይኑ ምንም አይነት ምክንያታዊ ወይም ትክክለኛነት የሌለው ነው ሲሉ አውግዘውታል። ሶሪያ ውስጥ በሚንቀሳቀሰው እስላማዊ መንግስት ነኝ በሚለው ቡድን ላይ በዩናይትድ ስቴትስ መሪነት በተከፈተው የጥቃት ዘመቻ የቱርክ ተዋጊ ጀቶች የመጀመሪያውን የአየር ጥቃት ማካሄዳቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚያስተላልፈውን የአማርኛ ስርጭት እዚህ ላይ ፈጸመ። ነገ ሰኞ በልዩ ፕሮግራማችን ከምሽቱ 1 ሰዓት በ1431 መካከለኛ ሞገድ፣ በመደበኛው ፕሮግራማችን ደግሞ ከምሽቱ 3 ሰዓት ላይ መልሰን እስከምንገናኝ አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ የንጉሱ ታምሪ ጋር በዚሁ ሰናበታለሁ። አድማጮች ሰላም፣ ደህና አደሩ።